ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። የቤተሰብ የቤት ውስጥና ወሲባዊ ጥቃት አውስትሬልያ ውስጥ ዋነኛ የጤናና የደህንነት ጉዳዮች ናቸው። ከአስራ አምስት ዓመት ዕድሜያቸው አንስቶ ከአምስት ሰዎች ውስጥ አንዳቸው አካላዊ ወይም ወሲባዊ ጥቃቶች ደርሶባቸዋል። ይሁንና ፍልሰተኛ ሴቶች እርዳታ በሚሹበት ወቅት ተጨማሪ መሰናክሎች ይገጥሟቸዋል። እስከ ቅርብ ጊዜ ድረስ የቤተሰብ ወይም የቤት ውስጥ ጥቃት የህብረተሰብ ሳይሆን የግል ጉዳይ ተደርጎ ይወሰድ ነበር። ይሁንና በርካታ አውስትራሊያውያን በቤተሰብ አባላት የጥቃት ሰለባዎች ስለመሆናቸው በስታሲክስ ተረጋግጧል። በአብዛኛው የቤተሰብ የቤት ውስጥና ወሲባዊ ጥቃት ሰለባዎች ሴቶች ናቸው። ከስድስት ሴቶች አንዷና ከስምንት ወንዶች አንዱ በፍቅር ተጓደኞቻቸው አካላዊ ወይም ወሲባዊ ጥቃት ደርሶባቸዋል። በደቡብ አውስትሬሊያ የህፃናት ጥበቃ ማዕከል የቤት ውስጥና የቤተሰብ ጥቃት ተጠባቢያ ዶክተር ናዳ ኢብራሂም የቤተሰብ ውስጥ ጥቃት በቤት ውስጥ ወይም በቤተሰብ መካከል የሚደርሱ የማናቸውም አይነት ጥቃቶች መገለጫ ቃል ነው በማለት ያስረዳሉ። ስለ ቤት ውስጥ ጥቃት ስንናገር አካላዊ ስለሆኑት ብቻ አይደለም። ጥቃት የፋይናንስ፣ የትንኮሳ፣ ወይም የኃይል ቁጥጥር ማድረግን የመሳሰሉ በርካታ ስነ ልቦናዊ ጉስቁልና የመሳሰሉ ገጽታዎችን ይይዛል። ዶክተር ኢብራሂም እስካሁን ድረስ ጊዜ ያለፈበት አስተሳሰብ ይዘው ያሉና ጥቃት ከአካላዊ ጥቃት ውጪ በሆነ መልኩ ወይም በተለያዩ መንገዶች እንደሚደርሱ መገንዘብ ያልቻሉ የተወሰኑ ሰዎች እንዳሉ ሲያስረዱ፣ አንዳንዴ በተወሰነ ባህል የቤት ውስጥ ዓመፅን ከአካላዊ ጥቃት ውጪ ያለመረዳት ይኖር ይሆናል። አካላዊ ጥቃትን ጎልቶ በመታየቱ ሳቢያ አይታገሱ ወይም አይቀበሉት ይሆናል። ይሁንና ሌሎች የቤት ውስጥ ወይም የቤተሰብ ጥቃትን ለይቶ ለማየት ያወካቸውም ይሆናል። በተለይም እንደ በቃላት ለጉስቁልና በመዳረግ በስነ ልቦናዊ ወይም የፋይናንስ ወይም ማህበራዊ እንግልት ሳቢያ ከማህበረሰባት መገለልን መለየት ይሳናቸዋል ብለዋል። በተወሰነ መልኩ ሃይማኖታዊ እምነቶች ወይም ከዘመድ አዝማድ የሚደርሱ ጫናዎች በቤት ውስጥ የጥቃት ሁኔታዎች ላይ ውስብስብ ነገሮችን ሊያክሉ ይችላሉ። ሁሉም የቤተሰብ ጥቃት አገልግሎት ሰጪ ኤጀንሲዎች ባህል ተሻጋሪ ብዥታዎችን ለመቋቋም ብቁ ላይሆኑ ይችላሉ። ይሁንና አውስትራሊያ ውስጥ እንደ ኢንተች ያሉ በፍልሰተኛና ስደተኛ ማህበረሰባት የቤተሰብና የቤት ውስጥ ጥቃት ጉዳዮች ላይ የተካኑ በርካታ ድርጅቶች አሉ። የባህል ተሻጋሪ አማካሪ ድርጅት ኩልቱ ሬብሊሬ ዳይሬክተር አኑ ክሪሽናን የቤተሰብ ጥቃት ቅድመ መከላከልን፣ ሌሎች ጉዳዮችንም አስመልክቶ የባህላዊና ቋንቋዊ ዝንቅ ደንበኞችን በተሻለ ሁኔታ እንዲረዱ ያግዛሉ። አንዳንዴ የፍልሰት ጨና በራሱ ለቤት ውስጥ ጥቃት ቀስቃሽ ሊሆን እንደሚችል ሳያሳስቡ በፍልሰተኛ ማህበረሰብ ውስጥ ከአዲስ ባህል ጋር ራሳቸውን የማዋደድ ረብ ያለው ስራና ሙያዊ እድሎችን ፈልጎ የማግኘት ተጨማሪ ጭንቀት አለባቸው። በጣም አዘውትሮም ከሀገራቸው በሚለይ መልኩ በጾታ ሚዛናዊነት ለአዲስና ነፃ ለሆነ ባህል ሙሉ በሙሉ የመጋለጥ ተግዳሮትም ይገጥማቸዋል ብለዋል ወይዘሮ ክሪሽናን አክለውም የቤተሰብ ጥቃት ቅድመ መከላከል ፍቱን የሚሆነው ምላው ማህበረሰብ ተሳታፊ ሲሆን እንደሆነ ሲያመላክቱ ሴቶች ድፍረት ወይም በራስ መተማመን ኖሯቸው እርዳታ እንዲጠይቁ በርካታ ድጋፍ ሊኖር ይገባል። በአብዛኛው ከፍቅረኛ ጋር የተያያዘን ጥቃት ሪፖርት ማድረግ ከሀፍረት ጋር ስለሚያያዝ ሴቶች ያንን አያደርጉም። ያን ሀፍረት መክላት ይገባናል። መናገር ተገቢ እንደሆነ፣ እነሱ ሊወቀሱበት እንደማይገባ ልነገራቸው ይገባል ብለዋል። ወይዘሮ ክሪሽና ፍልሰተኛ ሴቶች እርዳታ ሲጠይቁ ተጨማሪ ጋሬጣዎችን እንደሚጋረድባቸውም ያመለክታሉ። በአብዛኛው የተገለሉና ወዴት መሄድ እንዳለባቸው እንደማያውቁ ሲገልጡም ሪፖርት ለማድረግ ይፈራሉ። ሪፖርት ቢያደርጉ እንኳን መሄጃቸው የት ይሆናል? የሌሎችን ሰዎች እርዳታ መቀበል ወይም ወደ ሴቶች መጠለያ ማምራትን አልለመዱም። እኒያ መጠለያዎች ምን ሊመስሉ እንደሚችሉ በአእምሮአቸው ውስጥ ቀድመው የተቀረጹ እሳቤዎች አሉ። በርካታ ሴቶች የቢዛ ችግሮች አሉባቸው። እናም ለመኖሪያ የሚሆን ወጪያቸው በፍቅር ጓደኛቸው ላይ የተመረኮዘ ይሆናል። አንዳንዴም ልጆቻቸውን ይዘው የመውጣት አቅም የላቸውም ይላሉ ዌንዲ ሎቢን ፍልሰተኞችን በዳግም ሰፈራ የህይወት ጉዟቸው ወቅት ገዛ የሚያደርገው የጎልማሳ መድብለ ባህል ትምህርት አገልግሎቶች የሴቶች ጥቃት ቅድመ መከላከል ፕሮግራም ገዲብ ስራ አስኪያጅ ናቸው። ወንዶችም በእነዚህ ተነሳሽነት ቢካተቱ መልካም እንደሚሆን ሲናገሩ እንደ እውነቱ ከሆነ ወንዶች በወንዶችና ሴቶች መካከል መከባበር የተሞላበት ግንኙነት በሴቶች ላይ ያሉ የንቀት አመለካከቶችን ወይም ሴቶች ላይ ጥቃት ማድረስን አስመልክቶ አንዳቸው አንዳቸውን በማድረቅ ረገድ ወሳኝ ሚና መጫወት ይችላሉ ብለዋል። በአሁኑ ወቅት በቤተሰብ ጥቃት ሰለባ ለሆኑ ፍልሰተኛ ሴቶች በርካታ አገልግሎቶች አሉ። በርካታዎቹ እኒህ ጉዳዮች በሁሉም ቋንቋዎች በአስተርጓሚ ድጋፍ ይካሄዳሉ። የቤት ውስጥ ጥቃት የደረሰብዎ ከሆነ ለጠቅላላ ሐኪሞም ሪፖርት ማድረግ ይችላሉ። ሐኪሞ አግባብነት ወዳላቸው አገልግሎት ሰጪዎች ሊመራዎት ይችላል። ይሁንና ጊዜ ለማይሰጥ አደጋ ተጋልጠው ያሉ ከሆነ ወደ 000 ፈጥነው ለመደውል እንዳያመነቱ ወይዘሮ ሎቢን ሲመክሩ በርካታ ሴቶች ፖሊስ በጉዳዩ ሊገባ ይችላል በሚል ፍርሃት የሚዋጡ እንደሁ አውቃለሁ። የቤተሰባቸው መፍረስ ወይም መለያየት ጅማረው እንደሆነ አድርገው ያስባሉ። ይሁንና ፖሊስ ስልጠና ያለው ጋብቻን ወይም ግንኙነቶችን በማክሰም ሳይሆን ለሰዎች ደህንነት ምላሽ በመስጠት ረገድ ነው ይላሉ። እርዳታን ከየት ማግኘት እንደሚቻል። እርስዎ ወይም የሚያውቁት ሰው የቤተሰብ ጥቃት ሰለባ ከሆነ እርዳታን ለማግኘት 1800 ሪስፔክት ይደውሉ። ለስሜት መታወክ እርዳታን የሚሹ ከሆነ ወደ ላይፍላይን በ131114 ወይም ቢዮንድ ብሉ በ1800 224636 ይደውሉ። አስተርጓሚ የሚሹ ከሆነ 13 1450 ይደውሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።